በአዲስ አበባ ከተማ ለሶስት ቀናት በዘለቀው የፋሽስት ኢጣሊያ ጭፍጨፋ ሰላሳ ሺህ ኢትዮጵያውያን ሰማዕታት የሆኑበት የካቴታ የካቲት 12 የሰማዕታት ቀን መታሰቢያ ዛሬ በአዲስ አበባ ተካሂዷል። ይህ መታሰቢያ ለ84ኛ ጊዜ የተካሄደ ሲሆን የአባት አርበኞች ማህበር ፕሬዝደንት ልጅ ዳንኤል ጆቴ መስፍን የዛሬው ትውልድ ሀገሩን ከአፍራሽ ኃይል ሊጠበቅ ሲሉ መልእክት አስተላልፈዋል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አበቤ በመታሰቢያ ሥነ ሥርዓቱ ተገኝተው የአበባ ጉንጉን አስቀምጠዋል። ፀሐይ ዳምጠው ዝርዝር ዘገባውን አድርሳናለች። የዛሬ 84 ዓመት ፋሽስት ጣሊያን ኢትዮጵያን በወረረችበት ወቅት አብርሃ ደቦጭና ሞገስ አዝግዶም በአዲስ አበባ በፋሽስት ጣሊያኑ ጦር አዛዥ ሩዶልፍ ግራዚያን ላይ ቦምብ ወርውረው ጉዳት ማድረሳቸውን ተከትሎ የጣሊያን ጦር የካቲት 12 ቀን 1929 ዓ.ም እንደ ኢትዮጵያን አቆጣጠር ከ30 ሺህ በላይ የአዲስ አበባ ነዋሪዎችን በግፍ መጨፍጨፉን ታሪክ ያወሳል። በዚህ ቀን የተማሩ ወጣቶች የጦር መኮንኖች ካይናትና ሌሎችም ካሉበት እየተለቀሙ በግፍ የተጨፈጨፉበት ቀን ነው። ለሰማዕታቱ መታሰቢያ ይሁን ዘንድም በስድስት ኪሎ የመታሰቢያ ሐውልት ቆሞ ይገኛል። ዛሬም ሰማኒያ አራተኛው ዓመት መታሰቢያ ዝግጅት በተለያዩ ፕሮግራሞች በአዲስ አበባ ከተማ ተከናውኗል። በመታሰቢያ ፕሮግራሙ ላይ ንግግር ያደረጉት የአባት አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍን የዛሬው ትውልድ ሀገሩን ከአፍራሽ ይጠብቅ ሲሉ መልእክት አስተላልፈዋል። ይህንን የ84ኛ ዓመት የሰማዕታት በዓል ስናከብር አንድ ነገር ማስታወስ ያለብን አገራችን ቅጥረኞች ታሪክ ያለበትን ቦታና ቤት ለማፍረስ በሚፈልጉበት ጊዜ ሁላችሁም ዘብ ቆመን ሰንደቅ ዓላማችንን ሕገ መንግስቱን እያስከበርን መሄድ መቻል አለብን። እንደዚህ እንዳማረባችሁ ኢትዮጵያን ጠብቋት። መንግስት ብቻ አይደለም ሁላችሁም ተሰብስበን ማድረግ ያለብን ስለሆነ በአርበኞች ማህበር ስም አደራ ላችኋለሁ። ወጣቶች የአባቶችን ፈለግ ተከትለን የሀገር አንድነትን ማስጠበቅ አለብን፣ ያለው ደግሞ ወጣት ዳግማ በራ ነው። ወጣቱ የእነሱን ፈለግ መከተል አለበት፣ አንድነትን፣ ፍቅርን ኢትዮጵያዊነትን ማንጸባረቅ አለበት። መለያየትን ትቶ ኢትዮጵያዊነትን ከፍ አድርጎ አንድነትን ማንጸባረቅ አለበት ብዬ ገምታለሁ። የአሁኑ ትውልድ ሀገሩን ማስቀደም ከአባቶች መማር ይገባል ትላለች ወጣት ስምረት ዳንኤል። ሀገራቸውን ወደው አስቀድመው ነው አይደለ። ሀገር ማለት ደግሞ ሰው ነው። እርስ በርሳችን ስንተባበር ስንዋደድ ነው ሌላው ነገር የሚኖረው። ስለዚህ ሀገር ነው የሚቀድመው። ማለት በቃ ለሀገራችን ራሳችን አሳልፈን ለመስጠት በቃ ዝግጁ መሆን ምንም ጊዜ ነው ማለት። የአባት አርበኛ ባሻ ስዩም በበኩላቸው የዛሬው ሰማይታት መታሰቢያ ቀደምት አባቶች ያስረከቡን ሀገር ለቀጣዩ ትውልድ አንድነቷን ጠብቀን ለማስተላለፍ ነው ብሏል። ዛሬ ሰማታትን ቀን የምናከብረው ለሀገራቸው ደማቸው የፈሰሰ ወንድሞቻችን በጭካኔ ንራይ ብልሉበት ባካፋ የተጨፈጨፉበት ምድራችንን ደማቸውን አጠጥተው ስጋቸውን አጥንታክ ከስከሰው ለእኛ ስረከቡበት እ እናንተ ምና ስረክቡበት ነው። ይህን ስናስረክብ ይችን ሀገር ጠብቋት ነው። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ በ በሰማንያ አራተኛው የየካቲት አስራ ሁለት ሰማዕታት መታሰቢያ ቀን ላይ በመገኘት የአበባ ጉንጉን አስቀምጧል። ለአሜሪካ ድምፅ ፀሀይ ዳምጦ ከአዲስ አበባ